የአስቸኳይ ጊዜ አዋጁን ተከትሎ እስራት መበራከቱን በዚህም ስጋት ላይ መሆናቸውን በኦሮሚያ ክልል ያነጋገርናቸው ነዋሪዎች ገልጠዋል። በመንግሥት በኩል አስተያየት እንዲሰጡን የባለሥልጣናትን ስልክ የሞከርን ቢሆንም አንዳንዶቹ ስልካቸው ባለመስራቱ፣ አንዳንዶቹ ደግሞ ባለመነሳቱ፣ እንዲሁ ተነስቶ በመዘጋቱ ማንንም አግኝተን ማነጋገር ሳንችል ቀርተናል ብላለች ጽዮን ግርማ በቀጣዩ ዘገባዋ። በኢትዮጵያ የአስቸኳይ ጊዜ አዋጅ ከታወጀ በኋላ በተለያዩ ከተሞች ይደረጉ የነበሩ የተቃውሞ እንቅስቃሴዎች መቆማቸውን በከተሞቹም መረጋጋት እንዳለ ያነጋገርናቸው ነዋሪዎች ይናገራሉ። ነዋሪዎቹ እንደሚሉት መረጋጋቱ የተፈጠረው ደግሞ ከስጋት ነው። ሰዎች ሰብሰብ ብለው በአንድ ቦታ መጨዋወት፣ ከ12 ሰዓት በኋላ መንቀሳቀስ ይፈራሉ። ከስልኮቻቸው ላይ ፎቶ፣ ቪዲዮና የተለያዩ መልእክቶችን ያጠፋሉ። ጮክ ብሎ ስለ ፖለቲካ ጉዳይ መነጋገርና አስተያየት መስጠትም እንደሚፈሩ ይገልጻሉ። በአጠቃላይ ፍርሃት ውስጥ እንደሆኑ ይናገራሉ። በዛሬው ዕለት ወደ ተለያዩ ሰዎች ስልክ ደውዬ ለማነጋገር የሞከርኩ ሲሆን አስተያየት ለመስጠት ፈቃደኛ ያልሆኑት በርካታ ናቸው። ፈቃደኛ የሆኑትም ስማቸውን ጠቅሼ አስተያየታቸውን እንዳስተላልፍ አልፈቀዱልኝም። በኦሮሚያ ክልል በአወዳይ ከተማ ተማሪ እንደሆነ የገለጸልኝ አስተያየት ሰጪ እሱ በሚኖርበት አካባቢ የመከላከያ ሰራዊት በብዛት እንደሚገኝና ወጣቶች በነጻነት መንቀሳቀስ እንደማይችሉ ይናገራል። በድንገት መንገድ ላይ ስልክ ይፈተሻል የሚል ስጋት ስላለው ስልኩን ከማንኛውም ፎቶ አጽድቶ እንደሚንቀሳቀስ ገልጾልኛል። እናንተ ከተማ ትምህርት ቤት ተከፍቷል ወይ ስል ጠየቅኩት። ትምህርት ቤት ተከፍቷል፣ ግን ሰው እዛ ሄደ አንተ ምንድን ነው የምትሰራው? ተማሪ ነ እኔ ተማሪ ነኝ። ትምህርት ቤት አልሄድክም? አዎ አልሄድኩም። ትምህርት ቤት ከተከፈተ ለምን አልሄድክም? እዛ ስትሄድ በቃ አሁን መከላከያዎቹ ይያዛሉ። ለዛ በቃ እኛ እንዳለ ፈርተን ነው ያለው። እስር ቤት ይዞ ትሄዳሉ። ብዙ ጎደኞች አሁን እስር ቤት ያሉ አሉ። አዴሌ አካባቢ እስር ቤት አለ። እዛ በቃ እዛ ይዞ ይሄዳሉ። ስለዚህ መታሰር ፈርተ ነው ትምህርት ቤት ያልሄድከው። ስራስ ሳለ ለምሳሌ አወዳይ በጫት ንግድ ይታወቃልና የጫት ንግድ እንደዚህ አይነት እንቅስቃሴዎች አሉ። ድሮ ነበረ ግን ማታም ሀያ አራት ሰዓት እንሰራ አልነበረም። ግን ማታ ድሮ አሁን ግን ከአስቸኳይ ጊዜ ከወጣ በኋላ ከአስራ ሁለት ሰዓት በኋላ ገበያ ውስጥ መገኘት ክልክል ነው እያሉ፣ እዛ ስትሄድ በቃ ይደበደባል እንዳል ነው። ሌላኛው ያነጋገርኳቸው ሰው የበዴሳ ከተማ ነዋሪ ናቸው። በቤት ውስጥ የቴሌቪዥን ስርጭት የሚከታተሉበት ዲሽ እንደተነቀለባቸው ገልጸው ከሁሉም በላይ ግን የንግድ እንቅስቃሴያቸው እንዳሰጋቸው ይናገራሉ። ትንሽ ችግር አለው፣ ብዙ ችግር አለው። አሁን አንድ ሳምንት ውስጥ ጫት ምናም እኔ ነገሬ ነው። ወደ በዴሳ ና ወደ ቡልቱ ቦኬ ገመቺ፣ ወደ ሴፍሌ ሄዳል አሁን ግን ችግር ብዙ ችግር አለው። አገ መከላከያ መንገድ ላይ ይደብደቡ በዱላ ለምን እኔ እንጃ በቃ አስራ አራት ሰዓት በኋላ አለዲን ቻለም ምናምን አለ በቃ ጭሮ ላይ በደንብ ዱላ አይዞ አለ አዳዞች በምዕራብ ጉጂ ዞን በቡሌ ሆራ ከተማ ነዋሪ የሆነው ሌላ አስተያየት ሰጪ እርሱ ስለሚገኝበት ከተማ ሲናገር ሰዎች በፍርሀት ውስጥ ናቸው ስልክ ሲያወሩ ተሳቀው እንደሆነ የቴሌቪዥን ፕሮግራምም እንደማይከታተሉ ይናገራል። ሰላም የሚባል ነገር ከአዋጅ ወደዚህ ሰላም የሚባል የለም። ንብረት እየተዘረፈ ነው። መረጋጋት የለም። ሰው አብሮ መቀመጥ መናገር የለም። ሆቴል ውስጥ ሰው አስራ አንድ ሰዓት መቀመጥ አይቻልም። በጣም የሚያሰጋንና እንደ እንዴት እንደምንኖር እራሱ ግራ ገብቶናል። በምንድን ነው የሚከታተሉት? የሚቆጣጠሯችሁ በምንድን ነው? ያን እንዳታረጉ ከቤት ድረስ ቶኮሻን የሚባል አንድ አንድ ለአምስት ተብሎ ጆሮ ጠቢዎች አሉ ይሄ ሰዎቹ ነው የሚዘግቡት በየሰዓቱ ሌላ የነጆ ከተማ ነዋሪ ጋር ደወልኩና ስላሉበት ሁኔታ ጠየኩት ሁኔታው በጣም ውጥረት ላይ ነው ስጋት ላይ ነው አለ ለምንድን ነው ስጋቱ የመጣው ምክንያቱም ሰው እንደ ልቡ መንቀሳቀስ አይችልም ማን ነው የሚከለክለው እንደ ልቡ እንዳይንቀሳቀስ ይፈራሉ አዋጅ ስለወጣ እና በወታደር ቁጥጥር ስለሚኖሩ እንደልባቸው ለመንቀሳቀስ ይፈራሉ። ሰዎቹ በስጋት ስጋት ላይ ናቸው። እርሶስደልባቸው ለምን ምን እርሶ እርሶ ስጋት የለዎትም? እርሶ እስኪ የራሱ የግሎትን ይንገሩኝ። ኧረ ይፈራለሁ። ለምን አልፈራም? ሰው ነኝ አይደለም እንደ አገሪቱ ውስጥ ስለሚኖረው ይፈራለሁ። ይፈራለሁ። በስጋት ይኖራለሁ። ዛሬ ነገ፣ ዛሬ ነገ እያልኩ ይኖራለሁ። እግዚአብሔርን እየለመንኩ ይኖራለሁ። እንደ ሰዎቹ ምን በፍራቻ ይኖራለሁ። ምን የደረሰባችሁ ጉዳት አለ እዛ አካባቢ እርግጥ እስካሁን እግዚአብሔር ፈጣሪ አምላክ መዝገን በስጋት ላይ ነኝ። መቼም ሰዎቹ ላይ የደረሰ ይሄን ላይ ደርሳል የሚል ምስላለኝ፣ ይፈራለሁ፣ ይፈራለሁ። ሌላ ሰው ላይ ደርሶ ያዩት ነገር አለ። ስቲም ታስሪያ እስር ቤት ገብቼ ያውቃለሁ። ያ ሁኔታ ይመለሰኝብኛል ብዬ ይፈራለሁ። ሌላ ሰውስ፣ ሌላ እርስዎ አካባቢ ደርሶበት ጉዳት ደርሶበት ወይም ታስሮ ያዩት ሰው አለ? አዎ ብዙ ናቸው እንጂ እስር ቤት ቆይቶ የተመለሱ ሰዎች ብዙ ናቸው። ኧረ ዛሬም የታሰሩ ሰዎቹ ዛሬም ነበሩ። ኢንተርኔት አለ፣ የሞባይል ኢንተርኔት አለ። ኧረ ኢንተርኔት የለም፣ ፌስቡክ የለም፣ ተከልክሏል። ሰው ከዚህ በፊት በወይምን ላይ እንደልባቸው የውጭ ሰው ላይ የሚደርስ የሚግድ ጉዳት ወይምን ይሰማሉ። አሁን እሱ ተከልክለዋል። በየሰው ቤት የዞሩ ያትሉ የሚያሳይ ይነቀላል። በሰው በስጋት ይኖራል። ከወደ ልባቸውን ለመገናኘት አይችሉም። በአሁኑ ሰዓት በሀገሪቱ እየተከናወነ ስላለው ጉዳይ ና በአጠቃላይ ስናነጋገራቸው የቆየናቸው ሰዎች ስለሚያነሱት ጉዳይ፣ እንዲሁም ነዋሪዎቹ ተፈጥሮብናል ስላሉት ስጋት ለመጠየቅ የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ሚኒስትር አቶ ጌታቸው ረዳ፣ የኮማንድ ፖስቱ ሴክሬታሪያት ና የመከላከያ ሚኒስትር አቶ ስራጅ ፈርጌሳ ና የጠቅላይ አቃቤ ሕግ አቶ ግዴታቸው አምባዬ የእጅ ስልኮቻቸው ላይ ደውለን ስልኮቹ ባለመነሳታቸው እንዲሁም ጠርተው በመዘጋታቸው ምላሻቸውን ማካተት አልቻልንም። እንዲሁም ከኢንተርኔት ጋር በተያያዘ ምላሽ እንዲሰጡን የኢትዮ ቴሌኮም ዋና ስራ አስፈጻሚ አቶ አንዱ አለም አድማሴ ጋር ደውለን ስልካቸው ለሁለት ቀናት የመያዝ ምልክት እየሰጠ ምላሻቸውን ማካተት አልቻልንም። የሁሉንም ምላሽ እንዳገኘን ይዘን እንመለሳለን።